መዝሙር ሰማንያ ዘጠኝ አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረት ለዘላለም ይመሠረታል፣ እውነትህም በሰማይ ይጸናል። ከመረጥሁት ጋር ቃል ኪዳኔን አደረግሁ፣ ለባሪያዬም ለዳዊት ማልሁ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ ይመሠርታለሁ። አቤቱ ሰማያት ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉ ሁሉ ላይ ታላቅና ግሩም ነው። አቤቱ የሠራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደ ተገደለ አዋረድኸው በኃይልህም ክንድ ጠላቶችን በተነሃቸው። ሰማያት ያንተ ናቸው ምድርም ያንተ ናት። ዓለምንና ሞላውን አንተ መሠረትህ። ሰሜንንና ደቡብን አንተ ፈጠርህ። ታቦርና አርሞንዔም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው። እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጸድቅህም ከፍ ከፍ ይላሉ። የኃይላቸው ትምክሕት አንተ ነህና በሞገስህም ቀንዳችን ከፍ ከፍ ይላልና ረዴታችን ከእግዚአብሔር ከንጉሣችን ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆችህ በራእይ ተናገርህ፣ እንዲህም አልህ። ረድኤቴን በኃይል ላይ አኖርሁ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግሁ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የዓመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴ ከእርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይላል። እኔም ደግሞ በኵሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለምም ምሕረቴን ለርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ፣ በፍርዴም ባይሄዱ፣ ሥርዓቴንም ቢያረክሱ፣ ትእዛዜንም ባይጠብቁ ኃጢአታቸውን በበትር በደላቸውንም በመቅሠፍት እጐበኛታለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም፣ ኪዳኔን አላረክስም፣ ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ ቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑም በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ጣልኸውም፣ የቀባኸውንም ጣልኸው። የባሪያህንም ኪዳን አፈረስህ፣ መቅደሱንም በምድር አረከስ። ቅጥሩን ሁሉ ጣልህ፣ አምባዎቹንም አጠፋ። መንገድ አላፊም ሁሉ ተናጠቀው፣ ለጎረቤቶቹም ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግህ፤ ጠላቶቹንም ሁሉ ደስ አሰኘህ። የሰይፉንም ረድኤት መለስህ፤ በሰልፍም ውስጥ አልደገፍኸውም። ከንጽሕናውም ሻርኸው፤ ዙፋኑንም በምድር ጣልህ። የዙፋኑንም ዘመን አሳነስህ፤ በእፍረትም ሸፈንኸው። አቤቱ፣ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በውኑ የሰውን ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ፣ የቀድሞ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ፣ በብብቴ ብዙ አሕዛብን የተቀበልሁትን አቤቱ፣ ጠላቶች የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን። Jihun.